የደቡብ ሱዳን ሙርሌ ጎሳ አባላት ትናንት እሑድ ምሽት ላይ ኢትዮጵያ ጋምቤላ ክልል ውስጥ በአኝዋክ ማህበረሰብ ላይ ጥቃት አድርሰውና ሰዎችም ገድለው መሄዳቸው ታውቋል። አጥቂዎቹ ህጻናትን መጥለፋቸውና ቤት ማቃጠላቸውም ተነግሯል። ጽዮን ግርማ ዝርዝራላት በጋምቤላ ክልል በአኝዋክ ዞን በሁለት ወረዳዎች ላይ ከደቡብ ሱዳን በመጡ የሙርሌ ታጣቂዎች በተፈጸመ ጥቃት በትላንትናው ምሽት ብቻ 11 ሰዎች መገደላቸውን፣ ሶስት ሰዎች ቤታቸው ውስጥ እንዳሉ መቃጠላቸውን፣ ህጻናት ደግሞ ተጠልፎ መወሰዳቸውን ጉዳዩን በሚገባ ተከታትለናል፣ መረጃ አለን ያሉ በውጭ ሀገር የሚገኙ የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊ አቶ ኦመድ አቡርታት ለአሜሪካ ድምፅ ተናገሩ። ችግሩ እየተፈጠረው በሁለት ወረዳዎች ነው። ገንበላ ክልል አካባቢ ጎግ እና ጆሪም ባሉ ወረዳዎች ናቸው የተፈጠሩት። ከዚህ በፊት በተደጋጋሚ ብዙ እያኛዋቅ ዜጎች በሙርሌ በተደጋጋሚ ዝግናኝ ግድያ ሲፈጸም ቆይተዋል። ከትናንት ጊዜ ጀምሮ ደግሞ ወደ ጎግ አካባቢ ኡቧ የምትባል ቦታ ቀበሌ ገበሬ ማህበር እነዚህ ሙርሌ የደቡብ ሱዳን ታጣቂዎች ምሽት በማምጣት ከባድ ጥቃት ተፈጥረዋል እና ባለኝ መረጃ ኡቡ አካባቢ የታገቱት ህጻናት ሀያ ሰባት ይደርሳሉ። ሶስት ደግሞ ተቃጥለዋል። ቤት ውስጥ ተገኝቶ ተቃጥለዋል። እስካሁን ድረስ ባለው መረጃ መስረት አስራ አንድ ሞተዋል። ያልተገኙ ሰዎች ይኖራሉ። ምናልባት ሞቶት ሊሆን ይችላሉ። ይህንኑ በተመለከተ የጋምቤላ ክልል ባለስልጣናትን ለማግኘት ከፍተኛ ጥረት ብናደርግም ፕሬዚዳንቱን አቶ ጋትላክ ቶትን ጨምሮ ስብሰባ ላይ እንደሚገኙ ተነግሮናል። የክልሉ ርዕሰ መስተዳድር የካቢኔ ጉዳዮች ኃላፊ አቶ አዲስን ለአጭር ደቂቃ አግኝቼ አነጋግሬያቸው ነበር። ትናንትና ሞርሌ ጥቃት ላይ ወደ ሀያ ሁለት ህጻናት ነው ወሰደ የተባለው። ቤቶችን አቃጥለዋል፣ አስራ ሁለት ሰዎችን ገለዋል። አቶ አዲስ ለተጨማሪ መረጃ መልሼ እንድደውል የነገሩኝ ሲሆን አቶ አዲስንም ሆነ ሌሎቹን የክልሉን ባለስልጣናት ለማግኘት ከፍተኛ ጥረት ባደርግም ስብሰባ ላይ ናቸው በመባሉ ሳይሳካልኝ ቀርቷል። የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊው አቶ ኡመድ አቡርታት እንዲህ ያለው ጥቃት ተደጋጋሚ መሆኑን ገልጸው መንግስት ዜጎቹን የመጠበቅ ኃላፊነት ነበረበት ይላሉ ይህ ችግር ለመቅረፍ ፈቃደኛ ሆኖ ስላለ ነው እንጂ መንግስትማ አቅም አለው። ኢትዮጵያ የመሰለ መንግስት አቅም አለው፣ የመቆጣጠር አቅም አለው። እንኳን ከአገር አገር ነው በአፍሪካ ደረጃ የምታወቅ መንግስት ነው። እንግዲህ በውትድርና በጣም ኤክስፒሪንስ ያላቸው መንግስት ነውና እና ፍላጎት የለውም ይህን ችግር ለመቅረፍ። ምክንያቱም አኛዋክ በጅምላው ጋምቤላ ክልል በአጠቃላይ በቃ ዘር በቃ የአኛዋክ ዘር ከዛ አካባቢ እንዳይገኝ ነው ፍላጎት አላቸው። መንግስት ለምሳሌ ከትናንት ጊዜ ጀምሮ ጎጋ አካባቢ የተፈጠረውን ጥቃት ቦ አካባቢ ቀበሌ ገብረ ማይበር ፊኝዶ ዋና ከተማ በጣም ከአስር ኪሎ ሜትር የማንስ ቦታ ነው እና ይሄ ሁሉ ከባድ በቃ ህዝብ ጨፍጨፈን ሲደረግ የመንግስት ታጣቂዎች ነበሩት መከላከያን ሰራዊት ነበሩት። አይ ይሄ ነገር ከኛ ቀን በላይ ነው እና ለሚመለከተው አካል እናቀርባለን የሚል ነው። ነገር ግን መንግስት ከፍተኛ ኃላፊነት ይኖረዋል። መከላከያ ሰራዊት ማለት አገሪቷን ከውጭ የሚወጡት ጥቃቶች ለመከላከል ነው ዋናው ተግባሩ እና ኃላፊነት የጎደለው መንግስት ነው ብዬ አስባለሁ። ምክንያቱም ይህ የምስለ ዝግናኝ ግድያ አንድ ጊዜ አይደለም የተከሰተው፣ በተደጋጋሚ የተፈጠረው ችግር ነው። ከአንድ ወር በፊት የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኦኬሎ ኦማንን ለአሜሪካ ድምጽ ሲናገሩ ከመስከረም ወር ጀምሮ በደረሱ ጥቃቶች አስራ ስድስት ሰዎች ሲገደሉ ከአስራ ሁለት ህጻናት በላይ ታግተው መወሰዳቸውን ገልጸው ነበር። ከዚህ ቀደም ታግተው ወስደው ከነበሩት 200 ህጻናትም 57ቱ እስካሁን እንዳልተመለሱ ተናግረው ነበር። ይህ ቁጥር የሚያሳየው እስካሁን ያልተመለሱት ህጻናት 57፣ ባለፈው ዘገባችን ያቀረብነው 12 ህጻናትና አሁን ደግሞ በትላንትናው ምሽት ተወስደዋል የተባሉት 22 ህጻናትን ሲጨምር ከ91 ህጻናት በላይ በሙሩሌ ጎሳዎች ታግተው መወሰዳቸውን ያሳያል። አቶ ኡመድ ድንበሩ እንደማይጠበቅና የጋምቤላ ህዝብ ህጻናት መጫወቻ እየሆኑ መምጣታቸውን ያሳያል ይላሉ። ምክንያቱም ህጻናቱ ተወስደው እዛ ለሙሩሌ ጎሳ አባላት ከብት እንዲጠብቁና ያለ ዕድሜያቸው በግዳጅ እንዲዳሩ ይደረጋሉ። ይላሉ የደቡብ ሱዳን የሙርሌ አባላት ትጥቅ አላቸው። ኢትዮጵያውያን የአኝዋክ ማህበረሰብ አባላት ደግሞ ትጥቅ የላቸውም ይላሉ። በዚህ አካባቢ እየደረሰ ያለው ጥቃት በየዕለቱ እየቀጠለ እንደሆነና የአካባቢው ማህበረሰብ የሚያደርገው ነገር እንደጠፋበት፣ ስማቸውንና ማንነታቸውን እንዳንጠቅስ የጠየቁን አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል።